ሐኪሞን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጀመሪያ ክፍል ነው ይዞ የቀረበው። ሙያዊ ትንታኔውን የሚሰጡን የአይን ቀዶ ህክምናና እና የአይን ነርቭ ህክምና ባለሙያ ዶክተር ወርቃዮ ከበደ ናቸው። በአሁኑ ወቅት በሉዛን ስዊዘርላንድ በአይን ህክምና ጥናትና ምርምር ስራ ላይ የሚገኙት ዶክተር ወርቃየው ለበርካታ ዓመታት በጎንደር የህክምና ትምህርት ቤት በመምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ዝግጅቱ። ዶክተር ወርቃየው ከበደ፣ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ። እኔም አሉላ ቀደም ባሉት ሁለት ፕሮግራሞች ኮርኔያል አልሰር በመባል የሚታወቀውን የአይን መስታወት መጫርን በተመለከተ በሁለት ተከታታይ ክፍሎች አቅርበናል። ከበርካታ አድማጮች የደረሰን ጥያቄ የስኳር በሽታና የአይን ብርሃንን እስከ ማጣት የሚያደርስ ችግሮችን የሚመለከቱ ናቸው። በቅድሚያ ጠቅለል ባለመልኩ ሊታይ የሚችል ጥያቄ ባስቀድም። የአይን ብርሃንን ማጣትና ስኳር በምን ይገናኛሉ? እንዴት አድርገው ነው የስኳር ህመም የአይን ብርሃንን እስከ ማጣት የሚያደርስ ወይም ሌሎች የጉዳት አይነቶችን በአይን ላይ ሊያደርስ የሚችለው? አመሰግናለሁ አሉላ። ትክክል ነው ስኳር በሽታ በጣም ከሚያጠቅታቸው የሰውነታችን ክፍሎች አንዱ አይናችን ነው። እይታችንም እንዲቀንስ ያደርጋል። ይህ ለምን ይሆናል? አይናችን ላይ ለምን ጉዳይ ደርሳል? የሚለውን ነገር ለመመለስ በመጀመሪያ እንደዚህም ብለን ጠቅለል ባለ ሁኔታ የስኳር በሽታ ባህሪ ብናይ ይህን አይን ላይ የሚያመጣውን ጉዳት ከአይንም ሌላ አካሎቻችን የሚጎዳበት ነገር ለመረዳት ያስችላል ብዬ ገምታለሁ እና በመሰረቱ ስኳር በሽታ ከባህሪው ብዙዎቻችን እንደምናውቀው ሰውነታችን ውስጥ ያለ የሀይል ምንጭ የሆነው ጉልኮስ የምንለው ነገር መብዛት ነው። ይህ ነገር ለምን ይሆናል? ጉልኮስ ሰውን በደባችን በዛል በስኳር በሽተኛ ላይ ብለን ያል እንደሆነ ምንድን ነው? ሰውነታችን ለሚሰራው ስራ የሀይል አቅርቦት ያስፈልገዋል። ይህን የሀይል አቅርቦት ደግሞ የሚያገኘው ከምንመገበው ምግብ ነው። የምንመገባቸው ምግቦች ውስጥ ሀይል ሰጪ የምንላቸው አሉ። እነዚህ በሰውነታችን ተፈጭተው ተዘራይተው ወደ መጨረሻ ለሀይል አጠቃቀም እንዲውል የሚደርስበት ደረጃ ላይ ጉልኮስን ነው የሚሆነው። እንግዲህ ይሄ ጉልኮስ ወደ ደማችን ይገባል። ከደማችን ተነስቶ ነው እንግዲህ ወደ እያንዳንዱ የአካላችን ክፍል መዳረስ አለበት። ይህ እንዲሆን በመሰረታዊ ደረጃ ምን መሆን አለበት? ምን ያስፈልጋል? ከሰውነታችን ክፍል አንዱ የሆነው ጣፊያችን ወይም ፓንክሪያስ የሚያምነጨው ሆርሞን አለ፣ ኢንሱሊን የምንለው ይህ ኢንሱሊን ምንድን ነው ስራው ይህን ደም ውስጥ ያለውን ግልኮስ የሀይል ምንጭ ሆነው ከደም ወጥቶ ወደ ያንዳንዱ ሰውነት አካላችን እንዲገባ እንደ ቁልፍ ሆነው የሚያገለግል ሆርሞን ነው ኢንሱሊን ስኳር በሽተኛ ላይ ምንድን ነው የሚሆነው አንድ ይሄ ኢንሱሊን በበቂ መጠን አይመነጭም ወይም እንደው በተወሰነ መጠን እንኳን ቢመነጭ ዋናው ስራውን ጉልኮሱን ከደም ስራችን አውጥቶ ወደ ሰውነት እንዲገባ የሚያደርገውን ስራም በአግባቡ ላይ ስራ ይችላል። በዚህ ምክንያት ኢንሱሊን ይህን ስራውን መፍራት ባለመቻሉ መቻሉ ግሉኮስ በደማችን እየተከማቸ እየጨመረ ይሄዳል። እንዳልኩት ይህ ግሉኮስ ያለው ደም ውስጥ ነው። ደም ደግሞ በደም ስራችን ወደ ሁሉ የሰውነታችን አካል ይደርሳል። አሁን ስኳር በሽተኛ ላይ እንግዲህ ይህ ከፍተኛ ግሉኮስ ያለው ደም ነው በየሰውነታችን ላይ ይደረሳል እና በአግባቡ ወደ ውስጥ ገብቶ ወደ ኃይል መለወጥ ባለመቻሉ እየቆየ በሄደ ቁጥር ግሉኮሱ በርክቶ ደም ውስጥ በቆየ እና ጊዜ ባለፈ ቁጥር የደም ስሩን ግድግዳዎች እየጎዳ ይሄዳል። ደም ውስጥ ያሉት ሴሎች አሉ። በርከት ያሉ ሴሎች ቀይ ደም ሴሎቻችን፣ ነጭ ደም ሴሎቻችን፣ በደም መርጋት ላይ ሊቆጣጠሩ የሚችሉ ፕላትሌት የምንላቸው አሉ። እነዚህ በዚህ ስኳር በሞላበት ደም ውስጥ በሚዘዋወሩበት ጊዜ እርስ በር የመያያዝ የመጣበቅ ነገር ይመጣና ወይ ደምስሩ ይደፈናል ወይ ደግሞ ስኳሩ ራሱ የደምስሩን ግርግዳ ይጎዳና ደም እያለፈ እንዲፈስ ወይም ደም ውስጥ ያሉ ሌሎች ፈሳሽ ነገሮች እያለፉ ወደ ተለያዩ የአካል ክፍላችን እየገቡ ችግርን ይፈጥራሉ። እንግዲህ በመሆኑ ይህ ጉዳት የሚደርሰው ሁሉም አካል ላይ ነው። ጥቀን ጥቀን ስራቸው ከፍተኛ የሆነ በርከት ያለ ደም የሚያገኙ በርከት ያለ ደም ስር ይኖራቸዋል እና በዛ ምክንያት አንዳንድ የሰውነት አካሎቻችን ከሌላው በበለጠ ስኳር ተጠቂዎች ይሆናሉ። መልካም ዶክተር ወርቃየው ከሰውነት የስኳር የሚያብላላው ቅመም መጠን እና በደም ውስጥ ከሚኖረው ዝውውር፣ በዛ ዝውውር አማካኝነት ሌሎች ዋና ዋና የሰውነት አካሎች እንደሚጎዱት ሁሉ አይንም ሊጋለጥ የሚችልበት አስረድተውናል። እስኪ የተናጥል የህመም ሁኔታዎችን እንመልከት። ምን አይነት የህመም ሁኔታዎች በዋናነት ይከሰታሉ? በተለይስ ደግሞ የስኳር ህመምተኛ ከሌሎች ሰዎች ሊያሳስበው የሚገባ የአይን ህመም አይነት አለ ወይ? በጥንቃቄውም ሆነ በምርመራ ቀድሞ ለማወቅ የሚደረግ ጥረት ውስጥ የስኳር ህመምተኛ ሊጨነቅ፣ ሊጠበብባቸው የሚገቡ የተለዩ የሚባሉ የአይን ህመሞችስ አለ ወይ? በትክክል አሉ። እንግዲህ እንዳልኩት አይናችን እይታ ስራው በጣም ኃይልን ጠያቂ ነው። በርከታ ላይ ደምን እንዲያገኝ ያደርገዋል። በዚህም ምክንያት ነው በርከታ ላይ ደም ስላለን አይናችን ላይ ከሌሎቹም ቀደም ባለ ሁኔታ አይናችን ሊጎዳ የሚችልበት ምክንያት። አይደን ሲያጠቃ ምንድን ነው የሚሆነው? ቅድም ባልኳቸው ምክንያት ነው ወደ አይን የሚመጡት ደም ስሮች በጣም በተለይ የደቀቁት ካፕለር የምንላቸው ወይ እነሱ ይደፈናሉ ወይ ደግሞ ግድግዳቸው በትክክል ስራውን ባለመስራቱ ደምም ወይም ሌላም ከደም ውስጥ ያለ ፈሳሽ እያለፈ ወደ አካላችን ሲገባ የእይታን ስራ እያወቀው ይመጣል ይህም ሊሆን የሚችለው እንግዲህ በተለይ ሶስት ዋና ዋና የአይናችን አካሎች ላይ ነው ስኳር በሽታ ሊያጠቃ የሚችለው እነዚህም ምንድናቸው በመጀመሪያ የአይናችን ሌንስ አለ ብርሃን የሚያሳልፍ ብርሃኑ ከውጭ ገብቶ የትናው ላይ ፎከስ እንደሆነ የሚያደርገው ሌንሳችን ስኳር በጨመረ በቀነሰ ቁጥር ደማችን ውስጥ የበዛው ልክ ፎከስ የማደርጉ ኃይሉ መጨመር መቀነስ አይነት ነገር ያሳይና አንዳንዴ የስኳር በሽተኛ የመጀመሪያ ምልክት የሆነውን ሄድ መጣ ሄድ መጣ የሚል እይታ ብዥ ማለት ምልክት አለ። ይኸውም እንግዲህ የበረከተው ጉልቆስ ሌንሱ ላይ በሚያመጣው አንዳንድ ችግር ነው። ይሄ ብዙም አሳሳቢ አይደለም ግን እየገፋ ሲሄድ ሌንሱ ላይ አንዳንዴ እድሜያቸው ትንሽ ገፋ ያሉ ሰዎች በእድሜ የሚመጣ ሞራ ካላቸው ያ ሞራ ፈጠን ብሎ ከሌላው ለው ቶሎ እይታን እንዲያግድ ሊያደርግ ይሆናል። ይሄኛው ብዙ ማሳሰቢያ አይደለም። በሌንሱ ላይ የሚያመጣው ችግር ብዙም ይህን ያህል ለሌላው ወደ ኋላ ወደ መመጣት ላይ በርከት ባለ ግን አናየውም። በሁለተኛ ደረጃ የሚያጠቃው አይኑ ምንድን ነው? ቅድም እንዳልኩት ንስሮች በጠቅላላ በሰውነት ላይ ችግር ስለሚኖራቸው በጠቅላላ ሰውነታችን ነርቮች እንደዚሁ ጉዳቱ ይደርስባቸዋል እና ዓይናችንን የሚያንቀሳቀሱት ጡንቾች እነሱን እንዲቀሳቀሱ የሚያደረጉ ነርቮች አሉ። እሱም አንዳንድ እንደዚሁ ደም ሥሮቻቸው በሚጎዱ ጊዜ የዓይንን ጡንቻ ማንቀሳቀስ አቅማቸው እየቀነሰ መጣና ድንገተኛ የሆነ ዓይን መንሸዋረር፣ አንድ ነገር ሁለት ሆነ መታየት፣ የዓይን ቆባችን የላይኛው መውደቅ፣ መንቀሳቀስ አለመቻት ሊኖር ይችላል። ይህም ቢሆን እንደ የተለመደ አይደለም። እጅግ በጣም የተለመደውና ስኳር በሽተኛ ላይ የባንድ መቀነስ ብዙ ጊዜ ችግር የሚያመጣው የአይናችን የውስጠኛው ክፍል የሆነው ሬትናው ሲጎዳ ነው። እና አብዛኛው ስኳር በሽተኛ ላይ የምናየው ይሄንን ነው፣ የውስጥ የሬትናው መጎዳት ነው። ደም ስሮች መዘጋት ወይም ደም ስር ውስጥ ያለው ደም ወይም ፈሳሽ ወደ አይናችን በሚፈስበት ጊዜ ሶስት ደረጃ በደረጃ የሚመጡ አይነቶች ጉዳት አሉ ሬትናው ላይ። ሶስቱ የጉዳት አይነቶች ምን ይሆኑ? አስቀድሞ የሚታዩ ምልክቶችስ ይኖሩ ይሆን? የህክምናውን አማራጮች ጨምሮ ሐኪሞን ይጠይቁ። በተከታታይ ቅንብሮቹ የሚመለከታቸው ናቸው። ለአሁኑ ያሉላን እንግዳ የአይን ቀዶ ሕክምናና የአይን ነርቭ ሕክምና ባለሙያውን ዶክተር ወርቃየሁ ከበደን እናመሰግናለን። በቀጣይ ዝግጅቶች ይመለሳሉ።